ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 17 2010 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን። ክቡራትና ክቡራን እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባትና። ጤና ይስጥልን። እኔም ቆንጆ ይታየ ነኝ። ዩናይትድ ስቴትስና ሌሎችም ዲሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድና ላሰባሰቡት ቡድን ድጋፍ እንደሚሰጡ የዩናይትድ ስቴትስ የሕዝብ እንደራሴ ክሪስ ስሚት ተናገሩ። ኢትዮጵያውያን በዓለም ምርጥ የሆነ መንግስት ጥሩ መንግስት ይገባቸዋል። ያንን ያገኙም ይመስለኛል። ተስፋ የምናደርገውም ያ ወደፊት ቀጣይነት እንደሚኖረው ነው። በአብይ ርዕስ ዘገባ ይዘናል። ለአርእስተ ዜናው ቆንጅት ሶማሌ ክልልን ለሚቀጥሉት ሁለት ዓመታት የሚያስተዳድሩ አዲስ መሪ ተመርጠዋል። አቶ ሙስጠፋ ሙሐመድ ኡመር በምክትል ፕሬዚደንት ማዕረግ ተመርጠዋል። በኢትዮጵያ ለ650 የሕግ ታራሚዎች ይቅርታና ምሕረት ተደርጎ በመፈታት ላይ መሆናቸው ተገልጿል። አቃቤ ሕግ በቦምብ ፍንዳታ ተጠርጣሪዎች ላይ ፖሊስ ያቀረበው የምርመራ መዝገብ የተሟላ ባለመሆኑ ክስ መመስረት እንዳልቻለ ተናገረ። ፖሊስ ቀሪ የምርመራ ስራውን እንዲያጠናቅቅ ተጨማሪ ሰባት ቀን ፈቅዷል። የሚሉትና ሌሎችም አሉ ን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ዩናይትድ ስቴትስና ሌሎች ዲሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድና ላሰባሰቡት ቡድን ድጋፍ እንደሚሰጡ የዩናይትድ ስቴትስ የሕዝብ እንደራሴ ክሪስ ስሚት እምነታቸውን ገልጸዋል። ጠቅላይ ሚኒስትር የጠቅላይ ሚኒስትር አብይ አመራር ከፍተኛ መሻሻል እየታየ መሆኑንም በጠቅላይ ሚኒስትር አብይ አመራር ከፍተኛ መሻሻል እየታየ መሆኑንም ክሪስ ስሚት ተናግረዋል። እንደራሴ ክሪስ ስሚት የዩናይትድ ስቴትስ የተወካዮች ምክር ቤት ከጥቂት ወራት በፊት ያጸደቀውን የኢትዮጵያን የሰብአዊ መብቶች አያያዝና የተጠያቂነት ሕግ ኤችአር 128ን ካረቀቁና ለመጽደቁም ከተሟገቱ እንደራሴዎች አንዱ ናቸው። በመጽሄት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። ሶማሌ ክልል እንደሚቀጥሉት ሁለት ዓመታት የሚያስተዳድሩ አዲስ መሪ ተመረጡ። አቶ ሙስጠፋ መሐመድ ኡመር በምክትል ፕሬዚደንትነት ተመርጠዋል። የኢትዮጵያ ሶማሌ ክልል ዴሞክራሲያዊ ፓርቲ ኢሶዴፓ አዲስ አበባ ላይ ባደረገው የማዕከላዊ ኮሚቴው ተከታታይ ስብሰባ ዘጠኝ የማዕከላዊ ኮሚቴና ስራ አስፈጻሚ ኮሚቴ አባላት መነሳታቸውን አንድ የቀድሞ ስራ አስፈጻሚ ኮሚቴው አባል ለአሜሪካ ድምፅ ተናግረዋል ክልሉ አዲሱ የክልሉ መሪ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በመስራት ላይ እንደነበሩ የገለጹት እኚሁ የቀድሞ ስራ አስፈጻሚ ኮሚቴው አባል በጥቂት ቀናት ውስጥ ወደ ክልሉ ሄደው ፕሬዚደንቱ ስራ እንደሚጀምሩ ተናግረዋል። ጽዮን ግርማ ተጨማሪ አላት። ይህንንም ዘገባ በመጽሔት ክፍለ ጊዜ ይሆናል የምናቀርበው። ዜናችንን ስንቀጥል በኢትዮጵያ ለ650 የሕግ ታራሚዎች ይቅርታና ምሕረት ተደርጎ በመፈታት ላይ መሆናቸው ተዘግቧል። የፌዴራል ጠቅላይ አቃቢ ሕግ የይቅርታ ቦርድ በሐምሌ 28 2010 ባሳለፈው የውሳኔ ሀሳብ መሰረት ካለፈው ማክሰኞ ጀምሮ ታራሚዎቹ እንዲፈቱ እየተደረገ መሆኑን የተነገረው በሀገር ውስጥ ዘገባዎች መሰረት ይቅርታ የተደረገላቸው ታራሚዎች ድሬዳዋ፣ ቃሊቲ ቃሊቲ ዝዋይ እና ቅሊንጦ ማረሚያ ቤት የነበሩ ናቸው። ታራሚዎቹ በይቅርታ አዋጁ መስፈርት መሰረት በልዩ ሁኔታ ማለትም በእድሜ መግፋት፣ በከባድ የጤና ችግርና የተፈረደባቸውን ፍርድ አንድ ሶስተኛውን የጨረሱ እንዲሁም የገንዘብ ቅጣታቸውን የከፈሉ እንደሚገኝባቸው ነው ዘገባው ያመለከተው። አቃቤ ህግ በቦምብ ፍንዳታ ተጠርጥረው በቦምብ ፍንዳታ ተጠርጣሪዎች ላይ ፖሊስ ያቀረበው የምርመራ መዝገብ የተሟላ ባለመሆኑ ክስ መመስረት እንዳልቻል አስታወቀ። ፖሊስ ቀሪ የምርመራ ስራውን እንዲያጠናቅቅ ፍርድ ቤቱ ተጨማሪ ሰባት ቀናት ፈቅዶለታል። መለስካቸው አማሀ ዝርዝር ይዟል። የፌዴራሉ ጠቅላይ አቃቢ ህግ ሰኔ 16 ቀን 2010 ዓ ም ለጠቅላይ ሚኒስትር አብይ አህመድ ድጋፉን ለማሳየት ከአዲስ አበባና አካባቢዋ ወደ መስቀል አደባባይ በወጣው ህዝብ ላይ የቦንብ ጥቃት ፈጽመዋል በሚል ጥርጣሬ በተያያዙ ሰዎች ክስ ይመሰረታል ተብሎ ሲጠበቅ የነበረ ቢሆንም ክሱን አልመሰረተም። አቃቢ ሕግ የዚህን ምክንያት ለፌደራል የመጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ሲያስረዳም መርማሪ ቡድኑ የምርመራ መዝገቡን ያስረከበው በተሰነዘረው የቦንብ ጥቃት ጉዳት ከደረሰባቸው ሰዎች መካከል የአርባዎቹን ተጎጂች ቃል ብቻ ተቀብሎ ነው። በጥቃቱ ጉዳት የደረሰባቸው ከመቶ በላይ ስለሆኑና የሁሉም ቃል አስፈላጊ በመሆኑ ፖሊስ ቃላቸውን ተቀብሎ እንዲያሟላና እንዲያስረክበው መዝገቡን መመለሱን ገልጿል። ከዚህም ባሻገር ቦምብ በማቀበል የተጠረጠረው አቶ ብርሃኑ ጃፈርና ቦምብን ወርውሮ ሊያመልጥ ሲል እንደተያዘ የሚነገርለት ተጠርጣሪ አቶ ጥላሁን ጌታቸው ከሰኔ 12 እስከ 16 2010 ዓ ም ተለዋውጠዋል የተባለውን የስልክ ንግግር ከኢትዮ ቴሌኮም አስወጥቶ የምርመራ መዝገቡ አካል ማድረግ እንደሚቀረው አብራርቶ እነዚህን ተግባራት አጠናቆ እንዲያስረክበው ለመርማሪ የፖሊስ ቡድኑ መመለሱን ለፍርድ ቤቱ አስረድተዋል። መርማሪ ቡድኑም ይህን ሳያስተባብል የቀረውን ስራ ለማሟላት 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ ይህንን ተቃውመው ፍርድ ቤቱ በነጻ እንዲያሰናብታቸው፣ ያ ባይሆን ደግሞ የዋስ መብታቸው እንዲጠበቅላቸው ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ የተጠርጣሪዎቹን አቤቱታ በማለፍ ለመርማሪ ቡድኑ ሰባት ተጨማሪ የምርመራ ቀናት ሰጥቶ የምርመራ መዝገቡን እንዲያስረክብ አዟል። ሰኔ 16 ቀን 2010 ዓ.ም ጠቅላይ ሚኒስትር አብይ አህመድን ለመደገፍ በመስቀል አደባባይ በወጣው ሕዝብ ላይ ቦምብ ተወርውሮ ሁለት ሰዎች ሲገደሉ ከአንድ መቶ በላይ በሆኑ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደቡብ አፍሪቃ ውስጥ ነጮቹ ገበሬዎች መሬታቸውን እየተቀሙ ይገደላሉ ብለው በትዊተር መጻፋቸውን ተከትሎ በሀገራችን የዘር ክፍፍል እየቀሰቀሱ ናቸው እኚህ ፕሬዚደንት ስትል ደቡብ አፍሪቃ ወቀሰች። ፕሬዚደንት ዶናልድ ትራምፕ በዋይት ሀውስ ኦፊሴላዊ ትዊተራቸው ባለፈው ማክሰኞ ባወጡት ቃል ደቡብ አፍሪቃ ውስጥ የሚካሄደውን የመሬት ነጠቃና በስፋት የሚፈጸመውን ግድያ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በቅርበት እንዲከታተሉ ጠይቂ ያለው ብለዋል። ፕሬዝደንቱ ይህን ያሉት የደቡብ አፍሪካ ፕሬዝደንት ስሪል ራማፎሳ ያወጡትን አዲስ የመሬት ይዞታ ለውጥ እቅድ ተከትሎ ነው። የደቡብ አፍሪቃ መንግስት በሰጠው ምላሽ የሚስተር ትራምፕን ቃል አገራችንን ለመከፋፈልና ያለፈውን የቅኝ አገዛዝ ዘመን ለማስታወስ የታለመ ጠባብ አመለካከት ነው፣ ፈጽሞ አንቀበልም ብለዋል። አስከትሎም ደቡብ አፍሪቃ የመሬት ይዞታ ለውጥ እርምጃዎቿን ሀገራችንን በማይከፋፍል መንገድ በጥንቃቄ ታካሂዳለች ሲል አስታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአውሮፓ የዘመን አቆጣጠር የ2016ቱ ፕሬዚደንታዊ ምርጫ ሊካሄድ ጥቂት ቀናት ሲቀሩ በግል ጠበቃቸው በኩል ከእርሳቸው ጋር ግንኙነት ነበረን ላሉ ሁለት ሴቶች አፍ ማዘጊያ በሚል የተከፈለው ገንዘብ የወጣው ከግሌ እንጂ ከምርጫ ዘመቻዬ አይደለም ብለዋል። ገንዘቡ መከፈሉን ያወቅኩትም ከተፈጸመ በኋላ ነበር ብለዋል። ፕሬዚደንቱ ከፎክስ ቲቪ ፕሮግራም ፎክስ ኤንድ ፍሬንድስ ጋር በሰጡት ባደረጉት ቃለ መጠይቅ፣ ፎክስ ትናንት ምሽት ላይ ቃለ መጠይቁን በከፊል ያስተላልፈው ሲሆን ፕሬዚደንቱ ከእርሳቸው ጋር ግንኙነት ነበረን ላሉት ሁለት ሴቶች ገንዘቡ የተከፈለው ከምርጫ ዘመቻው ገንዘብ ላይ ወጪ ተደርጎ አይደለም ብለው አጥብቀው አስገንዝበዋል። የፕሬዚደንቱ የግል ጠበቃ ማይክል ኮኸን ያኔ ማለት ነው፣ ትናንት ኒውዮርክ ውስጥ ያስቻለው የፌዴራል ከፍተኛ ፍርድ ቤት ዳኛ ፊት ቀርበው ለሁለቱ ሴቶች ገንዘቡን የከፈልኩበት ዋናው ምክንያት ትራምፕ እንዲመረጡ ተጽዕኖ ለማሳደር ነው። ያንን ያደረግኩትን በራሳቸው በፕሬዝደንታዊው እጩ በያኔው ማለት ነው ታዝዤ ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ የማዕከላዊ የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት የሲ አይ ኤ ማለት ነው ዲሬክተሩ ጃን ብሬነን የመንግስት ምስጢራዊ መረጃ ማግኘት የሚችሉበት ፈቃድ ሴኪሪቲ ክሌረንሱን እንዲጠነቀቁ ያደረጉትን ውሳኔ ሌላው የቀድሞ የሲአይኤ ዲሬክተር ማይክል ሄይደን ነቅፈዋል። እርምጃው ኢዲሞክራሲያዊ፣ በአጠቃላዩ የሀገራችን አስተዳደር ሂደት ላይ አደጋ የሚደቅን ነው ብለዋል ማይክል ሄይደን። ሄይደን ለቪኦኤ በሰጡት ቃል ጃን ብረነን አንድ ሰው የደህንነት መረጃ ፈቃዱን ሊያስነጥቁ ከሚችሉ አስራ ሶስት ምክንያቶች አንዱንም ያልፈጸሙ ናቸው ብለው ሚስተር ትራምፕ ይህን እርምጃ የወሰዱባቸው ፖለቲካን በተመለከተ በሚያደርጉት ንግግር ምክንያት ነው ብለዋል። የፕሬዝደንቱን ባህሪዎች አጥብቀው የሚነቅፉት የቀድሞ የሲይ ዲሬክተር ጃን ብሬነን ሚስተር ትራምፕ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ሆነው ፊንላንድ ሄሊሲንኪ ላይ የሰጡትን ጋዜጣዊ መግለጫ አስመልክተው ከአገር ክህደት የማይተናነስ እንዳሉት አይዘነጋም። ባለፈው ሳምንትም ፕሬዝደንቱ የቀድሞ ረዳታቸው የነበሩትን አምሮሳ ማኒጎልት ኒውማንን በትዊተር ውሻ ማለታቸውን ተከትሎ ሚስተር ብሬነን ሰው ስንት ጊዜ የሚጠበቅበትን እጅግ መሰረታዊ የሆነ ጨዋነትና ስልጡንነት አሟልቶ መገኘት ያቅተዋል ይደንቀኛል ሲሉ የቀድሞው የሲአይኤ ዲሬክተር መተቸታቸው አይዘነጋም። በማግስቱ ነው ፕሬዚዳንቱ የጃን ብሬነንን የምስጢራዊ መረጃ ማግኘት ፈቃድ የሰረዙባቸው። ዩናይትድ ስቴትስ እና ቻይና አንዱ በሌላው ላይ የጣሉት በየወገናቸው የ16 ቢሊዮን ዶላር አዲስ የቀረጥ ጭማሪ ተግባራዊ ሆኗል ከዛሬ ጀምሮ። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ነሐሴ 17 2010 ዓ ም ምሽት ፕሮግራም ነው። የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማሩ ሁሉ ቁርጠኝነታቸውን ከፍ እንዲያደርጉ መንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት የኢትዮጵያ ቢሮ ኃላፊ ጥሪ ያቀረቡ። አንድ ኤቭሪ ዴ አክሮስ ኢትዮጵያ ተዋውሰንስ ኦፍ ናሽናል አንድ ኢንተርናሽናል ሁማኒታሪያን ወርከርስ በመላ ኢትዮጵያ በየቀኑ በሺዎች የሚቆጠሩ ብሔራዊና ዓለም አቀፍ የሰብአዊ እርዳታ ሰራተኞች ከመንግሥት ጋር በመተባበር ሕይወት አድን ሥራዎችን እያከናወኑ ይገኛሉ። ዘገባ ይዘናል። በምሽቱ ስርጭታችን አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዩናይትድ ስቴትስ እና ሌሎች ዲሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድና ላሰባሰቡት ቡድን ድጋፍ እንደሚሰጡ የዩናይትድ ስቴትስ የሕዝብ እንደራሴ ክሪስ ስሚት እምነታቸውን ገልጸዋል። ጠቅላይ ሚኒስትር የጠቅላይ ሚኒስትር አብይ አመራር ከፍተኛ መሻሻል እያሳየ መሆኑንም እየታየበት መሆኑንም ክሪስ ስሚት ተናግረዋል። እንደራሴ ክሪስ ስሚት የዩናይትድ ስቴትስ የተወካዮች ምክር ቤት ከጥቂት ወራት በፊት ያጸደቀውን የኢትዮጵያን የሰብአዊ መብቶች አያያዝ ና የተጠያቂነት ህግ ኤች አር አንድ መቶ ሀያ ስምንትን ካረቀቁ ና ለመጽደቁም ከተሟገቱ እንደራሴዎች አንዱ ናቸው። የኮንግረስ አባል ክሪስ ሚት አዲስ አበባ ናቸው። እስክንድር ፍሬው ከዛው የላከልን ዘገባ ቀጥሎ ይቀርባል። ከሶስት ና አራት ወራት በፊት የማይታሰበው አሁን እውን ሆኗል። የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚዝ በኢትዮጵያ እየታየ ያለውን ለውጥ አሞግሰዋል። ዛሬ ጠዋት አዲስ አበባ የገቡት ክሪስ ስሚስ ስለ ወቅታዊ ሁኔታ የተናገሩት ከውጭ ጉዳይ ሚኒስትር ዶክተር ወርቅ ነገበየው ጋር ከተወያዩ በኋላ ነው። አሁን ኢትዮጵያውያን የሚገባቸውን መንግስት አግኝተዋል ነው ያሉት ኢትዮጵያውያን በዓለም ምርጥ የሆነ መንግስት ጥሩ መንግስት ይገባቸዋል ያንን ያገኙም ይመስለኛል ተስፋ የምናደርገውም ያ ወደፊት ቀጣይነት እንደሚኖረው ነው ስለዚህ ነገሮች ጥሩ እንደሚሆኑ የእውነት ተስፋ እንድናደርግም የሚያስችሉ ምክንያቶች አሉ ከኢትዮጵያ ፖለቲካ አንጻር የአገር ውስጡ ብቻ ሳይሆን የውጭውም አስተላለፍ ተቀይሯል ከወራት በፊት ክሪስ ስሚዝ የኢትዮጵያ መንግስት ተመራጭ ሰው አልነበሩም። ቀይ ምንጣፍ ከሚነጠፍላቸው፣ ቄጠማ ከሚጎዘጎዝላቸው ሰዎች መካከልም ተጠቅሰው አያውቁም። በተለይ ኢህአዴግ መራሹን መንግስት በከፍተኛ የሰብአዊ መብት ጥሰት የሚወነጅለውን ኤችአር 128 ካረቀቁ ጀምሮ ከአዲስ አበባው መንግስት ጋር የነበራቸው ግንኙነት ጥሩ የሚባል አልነበረም። በዚያ መንግስት እይታም ምድባቸው አናጎሜዝን ከመሳሰሉ ሌሎች ተቾዎች ጋር ነበር ከዚያው ከኢህአዴግ ውስጥ ብቅ ያሉት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በአዲስ አካሄድ አዲስ አስተዳደር ፈጥረዋል። የመንግስታቸው ባለስልጣናትና የሥራ ኃላፊዎች መዝገበ ቃላትም ተቀይሯል። ትናንት በውጭ ጉዳይ ሚኒስቴር ቃል አቀባይ መለስ ዓለም በተሰጠ መግለጫ ይሄው ተንጸባርቋል። ወዳጅ በሚል ነው ክሪስ ስሚዝ የተጠቀሱት። ክሪስ ሚዝ የኢትዮጵያ በጣም ወዳጅ ናቸው። በኢትዮጵያ እየተካሄደ ያለውን ለውጥ ያደነቁት አሜሪካዊው የኮንግረስ አባል ጠቅላይ ሚኒስትር አብይ ተጠያቂ የሆኑ ባለስልጣናትን ከኃላፊነት ማንሳትን ጨምሮ የተለያዩ እርምጃዎችን መውሰዳቸውን ጠቅሰዋል። የኤችአር 128ን ዋነኛ መሰረቶች ብታይ አንደኛው የእስረኞች መፈታት ሲሆን፣ ሌላኛው ደግሞ ይሰራበት የነበረውና ወታደራዊ አገዛዝ ይመስል የነበረው አስተዳደር ነው። ይህ እንዲቀየር ነበር የሕጉ ረቂቅ የጠየቀው። አሁን በሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። ያ እውነትም መሻሻል ነው። ሰብአዊ መብት ሲጥሱ ከነበሩትና በአሉታዊ መንገድ ሲሠሩ ከነበሩት ባለሥልጣናት የተወሰኑቱ ከስልጣን ተነስተዋል። ያ ከሰው ኃይል ድልድል አንጻር የታየ ሌላ ለውጥ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ተሻለ አስተዳደር የሚወስዱ ከፍተኛ የሰው ኃይል አሰላለፍ ለውጦችን እያደረጉ ይመስለኛል። የኢትዮጵያ ሕዝብ ስለ እኛ ማወቅ እንደሚፈልግም ተስፋ እናደርጋለን። የእኛ የትግል አጋርነት በቅድሚያ ከኢትዮጵያ ሕዝብ ጋር ነው። እንደ አውሮፓውያን አቆጣጠር በ2005 የኢትዮጵያን የሰብአዊ መብትና የተጠያቂነት ሕግ መጀመሪያ ያረቀቅኩት በእነዚህ የመብቶች ጥሰት ምክንያት ነው። አሁን ግን ጠቅላይ ሚኒስትሩ ባሰባሰቡት ቡድን አመራር ምክንያት ከፍተኛ መሻሻል እየታየ ነው። ተስፋ የምናደርገውም ዩናይትድ ስቴትስና ሌሎች ዲሞክራሲያዊ አገሮች ለቡድናቸውና ለጠቅላይ ሚኒስትሩ ከለላ እንደሚሆኑ ነው። ምክንያቱም ቀደም ሲል እንዳልኩት ህዝቡ ወደፊት የሚያራምደው ዓለም አቀፍ ደረጃን የጠበቀ ዲሞክራሲያዊ መንግሥት ይፈልጋል። አሁን ያንን እያገኘ ነው አሁን ያንን እያገኘ ነው ነው ያሉት የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚዝ በዛሬ የኢትዮጵያ ቆይታቸው በእስር ቤት የማሰቃየት ተግባር ከተፈጸመባቸው ኢትዮጵያውያን ጋር ተገናኝተው ተነጋግረዋል። አሁን ማምሻውን ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጉትን ውይይት ጨምሮ በተለያዩ ጉዳዮች ላይ መግለጫ ሰጥተዋል። በነገው እለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምሽቱን አብይ ርዕስ ዘገባ ነበር ያደመጥነው። እስክንድርን እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እየተከታተላችሁት ያላችሁት። እንቀጥላለን። ሶማሌ ክልልን ለሚቀጥሉት ሁለት ዓመታት የሚያስተዳድሩ አዲስ መሪ ተመርጠዋል። የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ በምዕጻር ኢሶዴፓ አዲስ አበባ ላይ ባደረገው የማዕከላዊ ኮሚቴው ስብሰባ ዘጠኝ የማዕከላዊ ኮሚቴና ስራ አስፈጻሚ ኮሚቴ አባላት መነሳታቸውን አንድ የቀድሞ ስራ አስፈጻሚ ኮሚቴው አባል ለአሜሪካ ድምፅ ተናግረዋል። አዲሱ የክልሉ መሪ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ውስጥ የሰሩ እንደነበሩ የገለጹት እኚህ የቀድሞ ስራ አስፈጻሚ ኮሚቴው አባል ፕሬዚደንቱ አዲሱ በጥቂት ቀናት ውስጥ ወደ ክልሉ ሄደው ስራ እንደሚጀምሩ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። በቅርቡ አለመረጋጋት የተከሰተበትና በክልሉ የተለያዩ ከተሞች በሚገኙ ነዋሪዎች ላይ ጥቃት ተፈጽሞ እንደነበር ሲዘገብ የቆየው የሶማሌ ክልል አዲስ መሪ መርጧል። ይህ ምርጫ የተካሄደው ክልሉን በሚያስተዳድረው ፓርቲ ስራ አስፈጻሚ አባላት መሆኑም ታውቋል። የፓርቲው የሶማሌ ዴሞክራሲያዊ ፓርቲ ሶኤዴፓ የቀድሞ ጽህፈት ቤት ኃላፊና የክልሉ የፓርላማ አባል አቶ ከድር አህመድ ምርጫው በተካሄደበት ስብሰባ ላይ ነበርኩ ስላሉ ስለ ስብሰባው ጠይቂያቸው ነበር። እንግዲህ እንደሚታወቀው ሰሞኑ በዚህ ሁለት ሳምንት፣ ሶስት ሳምንታት የክልሉ የድርጅቱ ማዕከላዊ ኮሚቴና ስራ አስፈጻሚ በክልሉ ላይ የተከሰተው ክራይ ስብስብ መልክቶ ያው ሀገራችን መዲናችን አዲስ አበባ ሰሞኑን ላቅ ያለ ሰብሰባ ውይይቶች ያደርጉት እንደነበረ ይታወቃል። ስለዚህ ትላንትና ስራ አስፈጻሚው ባደረገው ሰብሰባ የግድ ክልሉ በአሁኑ ሰዓት መሪ እንደሚያስፈልግ ተገንዝቦ ይሄ መሪ ደግሞ በሀገራችን ላይ ተከሰተ ያለው ሪፎርሞችን መሰረት በማድረግ እንግዲህ አዲስ ፕሬዚደንት በምክትልነት ፕሬዚደንት እንዲሁም ያው ክልሉን የሚመራ ሆኖ አዲስ ፕሬዚዳንት ሾመዋል ማለት ነው። እኚህ አዲስ የተሾሙት ፕሬዚዳንት አቶ ሙስጠፋ መሀመድ ናቸው። ና እሳቸው ከዚህ ቀደም ምንድን ነበር ስራቸው? ምንድን ነው አገልግሎታቸው? እንግዲህ ትክክለኛ ስማቸው ሙስጠፋ መሐመድ ዑመር ነው። ሶፍ መሐመድ ዑመር በአሁኑ ሰአት የዩኤን የኦቻ ስታፍ ኢንተርናሽናል ስታፍ እንደነበረ ይታወቃል። ነባርም የክልሉ ኢፕሶ አባል አል እንደነበረም እየታወቀ ነው። እንግዲህ ከነባሮቹ የነበረ በመሆኑ በክልሉ ላይም ብዙ ኃላፊነቶችን አሳልፎ የመጣ ነው። እንግዲህ እንደሚታወቀው በክልሉ ምክትል ትምህርት ቢሮ ኃላፊ ሆኖ አገልግሏል። እንዲሁም የዶክተር አብድ መጂድ መምህራን ማሰልጠኛ ኃላፊ ሆኖም አገልግሏል። በተለያዩ ዘርፎች ላይ በማገልገሉ እንዲሁም የተማረና በዚህ አሁን ክልሉ ካለበት ክራይሲስ ማውጣት የሚችል መሆኑን ታምኖበት ስራ አስፈጻሚው አምኖበት በትናንትናው ባደረገው ስብሰባ ላይ ቶ ሙስጠፌ መሐመድን የክልሉ መሪ ወይም ክልሉ የሚመራ እንዲሆን መርጦታል አቶ ከድርን ሰፋ ያለ ማብራሪያ ነበር የጠየኳቸው አቶ ከድር እንዳሉት ሶስት ሳምንት በፊት በኢትዮጵያ የሶማሌ ክልል የተፈጠረውን ግጭትና አለመረጋጋት ተከትሎ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከሰባት በላይ መቃጠሉን የሰዎች ህይወት ማለፉን ቁጥሩ ያልታወቀ ሰው ከአካባቢው መሰደዱን እንደዚሁም ከዚያ ቀደም ብሎ በሶማሌ ክልል በጅጅጋ እና በሌሎች ከተሞች የነበሩ የኦሮሞ ተወላጆች ወደ አንድ ሚሊዮን የሚጠጉ ከአካባቢው መሰደዳቸውን በቦታውም ከፍተኛ አለመረጋጋት መፈጠሩን ተከትሎ ከስልጣናቸው የተነሱት አቶ አብዲ መሐመድ ኡመር ወይም አብዲ ኢሌ በሚለው ቅጽል ስማቸው የሚታወቁት ፕሬዚዳንት ከተነሱና እሳቸውን ደግሞ በምክትል ፕሬዚዳንትነት ተክተው የሚሰሩ መሪ ከተመረጠም በኋላ በአካባቢው ላይ የተጠበቀውን ያህል መረጋጋት ባለማሳየቱና በክልሉም ስብሰባ ይደረግ የነበረው በጂጂጋ ከተማ ቢሆንም፣ በተፈጠረው አለመረጋጋት ወደ አዲስ አበባ መጥተው ስራ አስፈጻሚው ተከታታይ ስብሰባዎችን አድርጎ በመጨረሻም በአሁኑ ሰዓት በዚህ በዩኤን ኦቻ ይሰሩ የነበሩ መቀመጫቸውን ኬንያ አድርገው የነበሩ እና ከቀድሞ አብዲ መሐመድ ኡበር ወይም አብዲ ኢሌ ጋር ስምምነት ያልነበራቸው በ መብት ተሟጋችነት ወይም በወትዋችነት በማህበራዊ ሚዲያ ላይም በስፋት የሚታወቁት አቶ ሙስጠፋ መሐመድ ኡመር እንዲመሩት መመረጣቸውን ነው። ይህ ምርጫ ከመደረጉ በፊትም በተደረገው ስብሰባ ወደ ዘጠኝ የሚጠጉ እሳቸው፣ አቶ ከድር እኔንም ይጨምራል ብለዋል። ወደ ዘጠኝ የሚጠጉ የማዕከላዊ ኮሚቴና የስራ አስፈጻሚ አባላት የዚህ የለውጡ አካል በመሆን ራሳቸውን ከስራ አስፈጻሚነትና ከማዕከላዊ ምክር ቤት እንዳነሱ ነሱ ነው የጠቆሙት። በተጨማሪም በዚህ ሂደት ላይ ከዚህ በኋላ የሀገር ሽማግሌዎች የተሳተፉበት ውይይት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚደረግና መግለጫ ከተሰጠ በኋላ አዲሱ ተመራጭ መሪ አቶ ሙስጠፋ መሐመድ ኡመር ካቢኔያቸውን አዋቅረው ወደ የኢትዮጵያ ሶማሌ ክልል ጅጅጋ ከተማ ተመልሰው ስራ እንደሚጀምሩና እስካሁን ድረስ ደግሞ በክልሉ በተፈጠረው አለመረጋጋትና የአስተዳደር የአመራር ጉድለት የተነሱትን ችግሮች እንደሚያስተካክሉ እነዛ ችግሮች ከተስተካከሉ በኋላ የተፈናቀሉት ሰዎች ጉዳት የደረሰባቸውን አካላት ሁኔታ እንደሚያጥኑት አቶ ከድር እስማኤል በሰጡት ማብራሪያ ተናግረዋል። በስብሰባው ላይ የተካፈሉት ሁሉም ራሳቸውን ከስራ አስፈጻሚና ከማዕከላዊ ኮሚቴ ያገለሉትና ስራቸውን ደግሞ የቀጠሉት ሁሉንም ጨምሮ በክልሉ ከፍተኛ የአስተዳደር ጉድለት እንደተፈጸመ አምነው በቀጣይ ለማስተካከል እንደተስማሙ ተናግረዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የዩጋንዳ መንግስት የሀገሪቱ የፓርላማ አባል የሆኑትን ሮበርት ኪያጉላኝን እንዲፈታቸው የጠየቀ ሰልፍ ዛሬ ናይሮቢ ውስጥ ተካሂዷል። በተቃውሞ ሰልፉ ላይ ናይሮቢ የሚኖሩ ዩጋንዳውያንና ቁጥራቸው የበዛ ብዙ እንደሆነ የተነገረ ኬንያውያንም ተሳትፈውበታል። ገልሞ ዳዊት ከናይሮቢ ተጨማሪ አድርሶናል። ሮበርት ኪያጉላኚ ወይም በቅጽል ስማቸው ቦቢ ዋይን ኡጋንዳዊ ሙዚቀኛ፣ ታዋቂ ነጋዴ፣ እንዲሁም በኡጋንዳ የኪያዶንዶ ግዛት ተወካይ የፓርላማ አባል ናቸው። ኪያጉላኝ ነሐሴ ስምንት አሩራ በሚባል ቦታ የሀገሩ ፕሬዚዳንት ዩዌሪ ሙሴቬኒ የይምረጡን ዘመቻ በሚያደርጉበት ወቅት ሙሴቬኒን ያጅብ በነበረ ተሽከርካሪ ላይ በደረሰ ጥቃት ውስጥ እጃቸው አለበት ተብለው በቁጥጥር ውለዋል። የኡጋንዳ ፖሊስ ኪያጉላኝን ነሐሴ አስር በወታደራዊ ችሎት አቁሟቸው የነበረ ሲሆን ደጋፊዎቻቸውና የተለያዩ የአገሪቱ ዜና አውታሮች የኡጋንዳ ፖሊስ በተጠርጣሪው ላይ የሰብአዊ መብት ጥሰት መፈጸሙን እየዘገቡት ይገኛሉ። የኪያጉላኝ በቁጥጥር መዋል በኡጋንዳ ተቃውሞን ቀስቅሰዋል። ትናንት የኬንያ ህግ ባለሙያዎች ማህበር የ የሙሴቬኒ መንግስት ኪያጉላኝን ጨምረው አምስት የተፎካካሪ ፓርቲ ፓርላማ አባላትን ሁለት ጋዜጠኞችንና ከ28 በላይ ዜጎችን ማሰሩን አስታውቋል። ኡጋንዳውያን አሁንም የኪያጉላኝን መታሰር በመቃወም ላይ ይገኛሉ። ባለፈው ማክሰኞን 15 ኡጋንዳ ካምፓላ በተደረገ ተቃውሞ የአገሪቱ ፖሊስ አስለቃሽ ጭስና ጥይትን መተኮሱ ታውቋል። ዛሬም በኬንያ ናይሮቢ የሙሴቬኒ መንግስት በኡጋንዳ ባሉ ተፎካካሪ የፖለቲካ ፓርቲ መሪዎች ላይ እየወሰደ ያለውን እርምጃ የሚያወግዝ ተቃውሞ ሰልፍ ተደርጓል። አርዘራሎክ በሰልፉ ላይ የነበረ ኡጋንዳዊ ነው። የቦቢ ዋይን መታሰር በአገራችን ያለውን ችግር የሚገልጥ አንድ ማሳያ ነው። መሪያችን መንበረ ሥልጣኑን ለ34 ዓመታት ሙሉ ይዘው፣ ስለ ሥራ አጥነት፣ ስለ ኢፍትሐዊነት፣ ሕዝቡን ወደ አንድነት ስለ ማምጣት ምንም የማያውቁ መሪ ናቸው። ሥልጣን የሙጥኝ ብቻ ያሉ ስለዚህ ሙሴቪኒ ወደ ሥልጣን መልቀቅ እንዲመጡ እኛ በሀገርና በዓለም አቀፍ ደረጃ ተደራይተን ጫና እንዲደረግባቸው ተቃውሟችንን እናቀጥላለን። ለሀገሪቱ አስፈላጊውም ይሄው ነው። ጂሚ ኤዲ ለሰብአዊ መብት መከበር የሚታገል ኬንያዊ ነው። የኡጋንዳ መንግስት ምሰርኪያ ጉላኝን በፍጥነት ከእስር እንድፈታ ይጠይቃል። ኤዲን ከምስራቅ አፍሪካ ማህበረሰብ ሀገራት አንዷ የሆነችው ኬንያ በአካባቢው በተለይ በኡጋንዳ የሰብአዊ መብት እንዲከበር የምጠበቅባትን ተወጥታለች ወይ ብዬ ጠይቀዋለሁ። ለዚህ ነው እኮ እዚህ ያለ ነው። የኬንያ የውጭ ጉዳይ ቢሮ የኡጋንዳውን ፕሬዝዳንት በአገሩ ሰላም ያወርድና ይጠብቅ ዘንድ አቤቱታልና ቅርብ ነው የመጣ ነው። የምስራቅ አፍሪካ ማህበረሰብ አባል ሀገር መሪዎች ከተፎካካሪ ፓርቲ መሪዎች ጋር ወይም የተለየ ሐሳብ ካለው ማንኛውም ግለሰብ ጋር መኖር መቻል አለባቸው። የግለሰቦች መብት መጠበቅ አለበት። ይሄ በጣም አስፈላጊ ነው። በኡጋንዳ መንግስት ቁጥጥር ያሉ ኪያጉላኚ ዛሬ እኩለ ቀን ክሳቸው ተነስቷል ተብሎ ቢለቀቁም በሰዓታት ልዩነት ውስጥ በኡጋንዳ ፖሊስ በድጋሚ ተይዘው በአገር ክደት ወንጀል መከሰሳቸው ታውቋል። ከኪያ ጉላኝ በተጨማሪም የኡጋንዳ ፖሊስ የሙሰቬኒ ተቀናቃኝ ኪሳብዝጌዬንም ዛሬ በቁጥጥር ማዋሉ ታውቋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይም ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ27 ደቂቃ ነው። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ ስምንት ሰዓት ከ27 ደቂቃ ሆነ። የምናስተናግዳችሁ ሰሎሞን አባትና ቆንጂት ታየ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ቢዎች ፋሲል እባላለሁ። ዋሽንግተን ዲሲ ለመደውለው ጋዜጠኛ ጽዮን ግርማ አምባሳደር ካሳ ተጋብራን አቅርባ ነበር እና እኔ አንዳንድ የሚገልጻቸው ሀሳቦች አሉ። በዚህ አካባቢ ጠቅላይ ሚኒስትር ዶክተር አብይ ሲመጡ ትልቅ አቀባበል መደረግ ሲገባው፣ ኤርፖርት የደን ህዝቡ መቀበል ሲገባው፣ በዚህ ፔንስልቫንያ ቤኒ ግራና ቀኝ ቆምን መቀበል ሲገባው፣ በአንድ ቤተሰብ አባላት ለዛም ስምንትና ዘጠኝ የማይመሉ የቤተሰብ አባላት ከጥቁር አሜሪካኖች ጋር ሆኖ ነው የተቀበሏቸው እና ምንም ሰው እንደሌላቸው ኢትዮጵያዊ እንዳንሆኑ ይሄ ሁሉ የተደረገው የተደረገ በአምባሳደሩ እና በአምባሳደሩ ጋር ባሉ ሰራተኞች የተደረገ ነው። ከዛ ደግሞ በሚቀጥለው ኮንቬንሽን ሴንተርም የተደረገው ነገር ላይ በተለይ የማታ የራስ ግብዣ ባዶ ቦታ ባዶ ቦታ ከሶስት መቶ ከአራት መቶ ከአምስት መቶ ባዶ ቦታ ላይ ቁጭ ብሎ ህዝቡ ግን ውጭ ላይ እንዳይገባ ተመልሶ ነበር። ይህን ጥያቄ መጠየቅ የነበረበት ሰለሞን አባተ ነበር። ሰለሞን አባተ እዛ ኤምባሲም፣ በውስጥም በውጭም ኤርፖርት ስለነበረ ሁሉም ነገር አይቷል። ሌላ ደግሞ ጠቅላይ ሚኒስትር አብይ አህመድ ለአንድ ሳምንት አካባቢ በኢትዮጵያ በሚዲያ በቴሌቪዥን አልታዩ ነበር። ስለዛ እንኳን መጠየቅ ነበረባቸው። በተለይ በተለይ የአንድ ቤተሰብ አባላት ከአቀባበል ከመስተንግዶ ከመሰኘት ጀምሮ ሀይጃክ ተደርጎ ህዝቡ ስምንት ሳምንት የለፍታና የደከመ ኮሚቴ አምስት ኮሚቴ ተመስርቶ ኮሚቴው ከተባረረ በኋላ በአንድ ቤተሰብ አሻንጉሊት ነው ያደጉን፣ አሻንጉሊት እንደ አሻንጉሊት ነው የተጫወጡብን እንጂ ወይ አደራ እንላቸው። እነኝህ ምሁራን እንደ ልምድት ምታመጡልን ምሁራን አይደለም ኢትዮጵያ ላይ አጥፎት እየተነሱ ናቸው ሁሉ የሰውየ እሳሳታለሁ ብንለው ጥሩ ነው እንጂ የሰውዬ ጥሩ ነው እንዲያደረገ እንዲያደረገ ብንለው ምንም ዋጋ የለው። እኔ ኢትዮጵያ ለመግባት ይፈልጋሉ ተቃዋሚ ነኝ፣ ግን ህጉን እና ታርገ እዛ ገብቼ በህግ መሰረት መቃወም አለብኝ እንጂ ባንዴራ ዘራፍ እያልኩ የኦሎጂ ምን ምን ባንዴራ ዘራፍ እንዳልኩ ከገባማ የለን የለን። ስንት ባንዴራ ነው በስንት ባንዴራ ነው ታደረው ያለው ኢትዮጵያ ሁሉ እና ባካችሁ ሁሉ ነገር ሰዎች በኢትዮጵያ እንድመ ሁሉን ነገር እናውቃለን። እድሜያችን ትንሽ አይደለም እና ማሰብ አስፈላጊ ነው። ምሁራን ነው የሚባል በጣም መጥፊ ናቸው። ምሁራን ነው የሚያጠፉን ያለ ሰው ለማለት አይ፣ እሺ በሉ ለቪኦኤ የአማርኛው ቋንቋ አዘጋጆች እንደምን አላችሁ። በአማራ ክልል በዋግ ኅምራ ሰቆጣ ዞን ህዝቡ የሰቆጣ ዞን ህዝብ ለዶክተር አብይ ድጋፉን ከሰጠ ከተደመረ ቆይቷል። ግን አሁን ሲታይ በዞኑም ሆነ በወረዳ አመራሩ ምንም አይነት የለውጡ አስተምህሮ አይሰጥም። ምክትል ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩም የመልካም አስተዳደር ችግርን እንፈታለን እናዳምጣችኋለን ብለው ነበር። አሁን ዘገዩብን። የዞኑ ሕዝብ አመራር ያጣ መስሎ ይታያል። የአማራ ክልል መሪያችን ገዷ እንዲያርጋቸው ወደ ዋግ ህምራ ሰቆጣ ዞን ሰባኪ ቢልኩልን ጥቅማቸው የቀረባቸው ሰዎች እርስ በርስ ሳያጋጭን እላለሁ። ገብረ ስላሴ ጌታሁን ከሰቆጣ ኢትዮጵያ። ጤና ስጥልኝ። ቪዲዮዎች አስተያየቴ በትረስት ፈንድ ዶክተር አብይ በተናገሩት መሰረት አንድ ዶላር ከቀን ወጪያችን ላይ ለመለገስ ትረስት ፈንዱ አካውንት ኦንላይን የሚደረግበትን መንገድ ኮሚቴው ቢሰራበት ደስ ይለናል። ብዙ ሰዎች ይህን ነገር ለማድረግ እየፈለጉ በባንክ ለመላክ የጊዜውም የምኑም ሁኔታ አመቺ ስላልሆነ ኦንላይን ቢደረግ የሚል አስተያየት ለመስጠት ነው። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው አድራሻችን። ዝግጅታችን ይቀጥላል። የምሽቱ የአየር ስርጭት ፕሮዲሰር ንጉሱ ታምሬ ቴክኒሽያኑ ስኬፕ ሲስክ ነው። የዌብ ና ማህበራዊ መገናኛ ፕሮዲሰራችን አበባየው ገበያው ነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ነገር ግን እስከ አራት ሰዓት ድረስ ከእናንተው ጋር ነን። አብራችሁን ቆዩ። አሁን አንድ ሙዚቃ ልንጋብዛችሁ ነው። የከረመ ፍቅር ይላል ጌታቸው ካሳ። you can forget. of

ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራዊ የተሰማሩ ሁሉ ቁርጠኝነታቸውን ከፍ እንዲያደርጉ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በኢትዮጵያ ኃላፊ ጥሪ አቅርበዋል። ዛሬ በተከበረው ዓለም አቀፍ የሰብአዊነት ቀን የደም ልገሳም ተካሂዷል። መለስካቸው አመሃ ዝርዝሩን ይዟል። የዓለም የሰብአዊነት ቀን በመላው ዓለም ከአራት ቀናት በፊት ነሐሴ 13 ቀን 2010 ዓ ም ተከብሮ ውሏል። ቀኑ ዛሬ በአዲስ አበባ ሲከበር በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በኢትዮጵያ ኃላፊ ሚስስ ጁልያን ሜልሶፕ በዓለም አቀፍ ደረጃ የተካሄደውን መለስ ብለው አስታውሰዋል። ሚስ ሜልሶፕ በዚህ ቀን በመላው ዓለም ሰዎች በአንድነት ሆነው በግጭቶችና በጦርነት መሃል በሰላማዊና ንጹሐን ሰዎች ላይ የሚፈጸመውን ግድያና ብዝበዛ አውግዘዋል። እነዚህ ንጹሐን ሰዎች ወንዶች፣ ሴቶች፣ ሕፃናት፣ የጾታዊ ጥቃት ሰለባዎች፣ ከቀያቸው በኃይል የተፈናቀሉ ሰዎች፣ የሰብአዊ አገልግሎት የሚሰጡ ሠራተኞች ናቸው ብለዋል። አክለውም እዚህ ኢትዮጵያ ዛሬ የተሰበሰብነውም ይህን ዓለም አቀፉ ግዘት ለማስተጋባትና ዓለም አቀፍ የሰብአዊነት ሕጎችም እንዲከበሩ ጥሪ ለማቅረብ ነው ሲሉ አስታውሰዋል። ጂልያን ሜልሶፕ የኢትዮጵያ መንግሥት በተለያዩ ምክንያቶች በተፈጠሩ የአስቸኳይ ጊዜ ሁኔታዎች የተጎዱ በሚሊዮኖች የሚቆጠሩ ዜጎችን ለመርዳት እየታገለ እንደሆነም ጠቅሰዋል። በተለይም ለተከታታይ ሁለት ዓመታት በተከሰተው ድርቅ ምክንያት ማንሰራራት ያቃታቸው ወገኖች በጎርፍና በመሳሰሉት የተፈጥሮ አደጋዎች የተጠቁትንና በማኅበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ከቀያቸው በኃይል የሚፈናቀሉትን ለመርዳት መንግስት አስቸጋሪ ሥራ እያከናወነ እንደሆነ ገልጸዋል። ይህን ጥረት ለማገዝና ችግሩን ከመሠረቱ ለመፍታትም ጥሪ አቅርበዋል። በመላ ኢትዮጵያ በየቀኑ በሺዎች የሚቆጠሩ ብሔራዊና ዓለም አቀፍ የሰብአዊ እርዳታ ሠራተኞች ከመንግሥት ጋር በመተባበር ሕይወት አድን ሥራዎችን እያከናወኑ ይገኛሉ። ከነዚህ መካከል ብዙዎቹ ዛሬ እዚህ አብረውን ይገኛሉ። ከፊታችሁ ቆሜ የማቀርብላችሁ ጥሪ የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማራን ሁሉ ቁርጠኝነታችንን ከፍ እንድናደርግ ነው። በተጨማሪም የአስቸኳይ ጊዜ ሁኔታዎችን ከምንጩ ለማድረግ እንድንሰራ ነው። የሰው ልጅ ሁሉ በነጻነት ስጋት በሌለበትና ክብር ያለው ሕይወት ሊኖር ይገባዋል። አዲስ አበባ በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ቅጽር ግቢ ዛሬ በተከበረው የዓለም የሰብአዊነት ቀን ሰብአዊነትን ጥልቅ በሆነ መልኩ ያሳያል በተባለ ተግባር ታጅበዋል። በስፍራው የተገኙና ደም ለመለገስ ጤናቸው የሚፈቅድላቸው ሁሉ ደም ለግሰዋል። ጂሊያን ሜልሶፕ ደም አንድ ሰው ለሌላው ሰው ከሚሰጣቸው ታላቅ ስጦታዎች አንዱ ነው ሲሉም በስፍራው የታደመውን ሰው አበረታተዋል። በኢትዮጵያ የሰብአዊ እርዳታ ጫና በተለይ ከቅርብ ጊዜ ወዲህ በእጅጉ ተባበሰዋል። በተለያዩ ምክንያቶች በሚቀሰቀሱ ግጭቶች በኃይል ከቀያቸው የተፈናቀሉ ሰዎች ቁጥር ዛሬ ከ ስምንት ሚሊዮን በላይ መድረሱም አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው። ወደ ተከታዩ ዝግጅታችን እናልፋለን። ባህልና ማኅበረሰብ የፈረንሳይዋ ዋና ከተማ ፓሪስ በአሁኑ ጊዜ በሀገር ጎብኚዎች የምትጥለቀለቅበት ወቅት ነው። ዋነኞቹ የቱሪስት መስህቦቿ ደግሞ ከተማዋን አቋርጦ የሚወርደው ሴን ወንዝና በአካባቢው የሚገኝ ዩኔስኮ ማለትም የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዚህ አካባቢ በዓለም ቅርስነት ያስጠበቀው ስፍራ ናቸው። ዛሬ በሴን ወንዝ ዳርቻ የሚገኙ ረዥም እድሜ ያስቆጠሩ የመጽሐፍት መደብር ባለቤቶች ዩኔስኮ ልዩ እውቅና እንዲሰጣቸው ዘመቻ እያካሄዱ ናቸው። ሊሳ ብራያንት በዚህ ዙሪያ ከፓሪስ ለቪኦኤ ያጠናቀረችው ዘገባ አለ። ለምሽቱ ባህልና ማህበረሰብ ዝግጅት ሶሎሞን ክፍል ያቀናብሮታል። አንዳንዶቹ የሚሉት የዘመቻው ዋና ምክንያት የህልውና ጥያቄ ነው። ኬንድልስና የኦንላይን ማለትም በድረገጾች አማካይነት መጽሐፍ የሚሸጡ ነጋዴዎች እነርሱ ማግኘት የሚገባቸውን ትርፍ ጠራርገው እየወሰዱባቸው በመሆኑ ለኪሳራ ዳርገዋቸዋል። ምዕተ ዓመታት ዕድሜ ያስቆጠሩ ቱሪስቶች ገዟቸው የነበሩ ታሪካዊ ማስታወሻዎች ከገበያ እየወጡ ነው። ዩኔስኮ በጉዳዩ እንዲገባ የተያዘው ዘመቻ ግን በራሳቸው ቡክኒስት በመባል በሚታወቁት ጥንታዊ የመጽሐፍ መደብር ባለቤቶች መካከል እንኳ ሳይቀር ንትርክ ፈጥሯል። አሁን ያለንበት የነሐሴ ወር በፈረንሳይ ኦገስት፣ የፓሪስ ጎብኚዎች እንዳለፉት ሁለት ወራት ሰኔና ሐምሌ ቁጥራቸው የበዛ አይደለም፣ በጣም ይቀንሳል። ሌሎች አካባቢዎች ደግሞ አሉ፣ ዓመቱን ሙሉ በክረምቱም ሆነ በበጋው ወራት ጎብኚዎች በብዛት የሚርመሰመሱባቸው። ከእነዚህም አንዱ በሴን ወንዝ ዳርቻ የሚገኘው ታሪካዊ የመጻሕፍት መደብሮች በብዛት ያሉበት አካባቢ ነው፣ ቡክንስት ይሏቸዋል። ሶፊ ሌለ ከመጻሕፍት ሻጭ ቤተሰብ የተገኘች ናት። ለእኔ ይሄ ጉዳይ ከሁሉም በላይ ነጻነት ነው። አለቃ አይኖርብኝም። እኔው ራሴ በፈለግኩት ሰዓት ተነስቼ የምሠራው ሥራ ነው። ደንበኞቼ በርግጥ ቁጥራቸው አነስተኛ ቢሆንም አስተማማኝና ሁሌም የሚጎበኙኝ ናቸው። ከእነሱ መካከል ደግሞ አብዛኞቹ ተጓዦች ናቸው። ከቱሪስቶች ጋር አንድ አይደሉም። ቡክንስቴዎች በዚህ አካባቢ መኖር ከጀመሩ በምዕተ ዓመት ይቆጠራል፣ ስትልም ሶፊ ሌል ታስረዳለች። አዳዲስ መጻሕፍት ሸጠን አናውቅም። አሁን በእርግጥ ግን በጣም ያረጁ መጻሕፍትም አንሸጥም። ሁሌም የምንሸጠው የፓሪስ ነዋሪዎችን የሚያስቁ ስለ ታዋቂ ሰዎችና ስለ ጊዜ ሁኔታ በሂስ መልክ የሚናገሩ ምስሎችን ነው። የፖስታ ቴምብሮችን የቆዩ ሳንቲሞችን አሮጌ ጋዜጦችን ይህንና ያን የመሳሰሉትንም እንሸጣለን አሁን ግን ቡክኒስቴዎች ተጫራች ገብቶባቸዋል በንግድ ሥራቸው ውስጥ ከፊሉ ደግሞ የኢንተርኔት ነው የጥንት ቅርጻ ቅርጾች ለምሳሌ በቪክቶር ሂጎና ኤሚል ዞላ ቅርጾች ታሪካዊ ማስታወሻነታቸው እየረከሰ ነው ከእነዚህ ቅርጾች መካከል አንዳንዶቹ እንደ ሶፊ ለለ ያሉቱ ዩኔስኮ በባህላዊ ቅርስነት እንዲያስጠብቃቸው የሚፈልጉ ናቸው። የፓሪስ ከተማ ከንቲባ ፍሎረንስ ቤርቱት በዚህ ጉዳይ የዩኔስኮን ጣልቃ ገብነት ከሚደግፉ አንዷ ናቸው። ከንቲባ ቤርቱት ከሚያስተዳድሯቸው የከተማዋ ወረዳዎች አንዱ የሆነችው አምስተኛዋ ወረዳ ላቲኖች ይኖሩባታል። ለምሳሌ ፓንቶን ብንወስድ አንዳንዶቹ ስመጥር የፈረንሣይ የፈረንሳይ ጸሕፍት መካነ መቃብር የሚገኝበት ነው። በዓለም የመጀመሪያዎቹ ዩኒቨርስቲዎች አንዱ የሆነው ሶርቦን የሚገኘውም በዚያ አካባቢ ነው። ከንቲባዋ ይበልጥ ያብራራሉ። ይህን የፓሪስ ከተማ አካባቢ እውቅና ያሰጠው መጻሕፍቱ፣ ስነ ጽሑፉ፣ የማኅበረሰቡ በእውቀት ማደግ ነው። የሴን ወንዝን ተከትሎ በተለይም በምዕራቡ ዳርቻ የሚገኘው አካባቢ ለእውቅናው ከፍተኛ አስተዋጽኦ አበርክቷል። ኢዛቤል ሻቭ ደግሞ በባህል ሚኒስቴር የጥንታዊ ቅርሳ ቅርስ ዘርፍ ኃላፊ ናቸው። ቡክኒስቴዎች የዩኔስኮን እውቅና ለማግኘት ከመሞከራቸው አስቀድመው የፈረንሳይን የባህል ቅርሶች ዝርዝር ማውጣት ይገባቸዋል ይላሉ። ብዙ እጮች ሦስትና አራት ከዛም በላይ ዓመታት ይወስድባቸዋል። አንዳንዶቹ እንደውም ማመልከቻዎቻቸውን ለማሰናዳት ረዥም ጊዜ ያስፈልጋቸዋል። እንደ ፓሪሲያውያን ሁሉ ብዙ ሀገር ጎብኚዎች ኩኒስቶችን የሚመለከቷቸው እንደ ከተማዪቱ የባህል መታያ አድርገው ነው። ከዩናይትድ ስቴትስ ፊላዴልፊያ በቱሪስት የሄዱት ሜገን ፓትን አንዷ ናቸው። love to be able to bring my grandkids and bring you know other family members back and it'd be a shame if they weren't here የልጅ ልጆቼንና ሌሎች የቤተሰብ አባላት ይዥ መመለስ እፈልጋለሁ ወደዚህ ስፍራ። እናም ስመለስ ቡክኒስቴዎች ከሌሉ በጣም አሳፋሪ ነው። ፓሪስን ልዩ የሚያደርጓት ነገሮች አንደኛው አካል በመሆናቸው ሊጠበቁ ይገባል። እንደ ፍራንሲስ ሮበርት ያሉ አንዳንድ ቡክኒስቴዎች ግን ዩኔስኮ አንዴ አካባቢውን በዓለም ቅርስነት ካስጠበቀው መተዳደሪያው ሆኖ የቆየውን የታሪክ ማስታወሻ ቁሳቁስ እየሸጠ መኖር እንደማይችል ስጋቱን ያስተጋባል። ሁሌም ለመጽሐፍት መጠበቅ ጠንክሬ ድጋፌን ሰጥቻለሁ። ቡክኒስቴ አሁን ባሉበት ሁኔታ መጠበቅ አለባቸው። ቡክኒስቴዎችን ከፓሪስ እይታቸው ጠፍተው ማሰብ በጣም ከባድ ነው። አሁን ጥያቄው መኖር የመቀጠላቸው ጉዳይ ሳይሆን ከሚለዋወጠው ሁኔታ ጋር እንዴት ራሳቸውን አመሳስለው ሊቆዩ ይችላሉ የሚለው ሆኗል። ሶሎሞን ክፍሌን ለባህልና ማኅበረሰብ ዝግጅቱ እናመሰግናለን። ዝግጅታችን ይቀጥላል። አሁን የተፈጥሮ አካባቢ ሳይንስና ሕይወት ተከታዩ ዝግጅት ይሆናል። አዘጋጅና አቅራቢ ሶሎሞን አባተ በዚህች ምድር ላይ ወደ ሁለት ሚሊዮን ስድስት መቶ ሺህ የሚሆኑ ሕፃናት ተወልደው ሙሉ ዕድሜያቸው ከአንድ ወር አይዘልቅም። የዓለም የጤና ድርጅት እንደሚለው ከሚያልቁት አራስ ሕፃናት ቁጥር የበዛው የሚውለው በቂ የጤና አገልግሎቶች በሌሉባቸው በልማትና በእድገት ባልተራመዱት በማደግ ላይ ያሉ እየተባሉ ዝንታለም በሚጠሩት ሀገሮች ውስጥ እንደሆነ ለመገመት አያዳግትም። ሂውስተን ቴክሳስ የሚገኘው ራይስ 360 ተብሎ የሚጠራው የዓለም አቀፍ ጤና ኢንስቲትዩት የተያያዘው ጥረት በተለይ ከሰሃራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ ማቆም ወይም መከላከል እየተቻለ የሚጠፉ አራስ ሕፃናትን ሞት ቁጥር በእጅጉ ለመቀነስ የሚያስችል ተስፋ አሳድሯል። ቁልፉ መንገድ ደግሞ በዚያ ቀጠና ውስጥ ላሉ ሀገሮች ሆስፒታሎችና ሌሎችም የጤና ተቋማት ተፈላጊ የሆኑ የሕክምና አገልግሎት መሣሪያዎችን ማድረስ ነው። የአሜሪካ ድምጿ ባልደረባዬ ኤሊዛቤት ሊ በዘገባዋ ውስጥ የጠቀሰቻት የራይስ ትሪ ሲክስቲ ኢንስቲትዩት የዓለም አቀፍ ጤና የጥናት ተባባሪ ሶንያ ሶሳ በአንድ የማላዊ ሆስፒታል ለሙያ ልምምድ ሰርታ በነበረ ጊዜ ያየችውን ሕሊና አንቂ ያለችውን ሁኔታ መታዘቧን ጠቅሳለች። አንዳንዴ ወደ ሆስፒታል የሚወሰዱት ወይም እዚያው የሚወለዱት ሕፃናት ቁጥር እጅግ ግዙፍ መሆኑንና የነርሶቹ ቁጥር ግን ፍጹም በማይነገር ሁኔታ ያነሰ መሆኑን ሶሳ አስተውላለች። በዚያ ላይ ለሥራም ያለው ሁኔታ አመቺ እንዳልሆነ ትናገራለች። እዚያ መሥራት እንደ እውነቱ በጣም ከባድ መሆኑን ነው ሶንያ የምትናገረው። በዚያ ላይ ተመልሶ መሥራቱ ራሱ አስቸጋሪ እንደነበረ፣ አገልግሎቱን ሰዎች በቅርባቸው ሊያገኙ በሚችሉበት ሁኔታ መሥራት እጅግ የከበደ ፈተና መሆኑን ነው ሶንያ የተናገረችው። ሶሳና ሌሎችም ከእርሷ ጋር ያሉ የኢንስቲትዩቱ የዓለም አቀፍ ጤና አጥኞች ማላዊን በመሳሰሉ ሀገሮች ውስጥ ላሉ አፍሪካውያን ሕሙማን በተለይ ለአራስ ሕፃናቱ ጤና አገልግሎት የሚውሉ የማሞቂያ አንቀልባን ወይም ሰንዱቅን የመሳሰሉ ቴክኖሎጂዎችን እየፈጠሩ ናቸው። የራይስ 360 ኢንስቲትዩት ባልደረባዋ ኢቬት ሚራባል እነዚያ እጅግ ደቃቃ እየሆኑ የሚወለዱ ሕፃናት ማንኛውንም የማትረፊያ ዘዴ ቢያገኙ እንዲያ ብቅ እንዳሉ እንደማይቀጠፉ ይናገራሉ። በጥናቱ ላይ ያሉት ባለሙያዎች የሳምባ ምች እየተባለ የሚጠራውን ኒሞኒያን ጨምሮ ሌሎችም መከላከል የሚቻል በሽታዎችና ያለ ጊዜ መወለድ የከፋ ጉዳት ሳያደርሱ ለማቆም የሚያግዙ 17 ቴክኖሎጂዎችን ለይተው አውጥተዋል። ኢቬት ሚራባ ተማሪዎቻችን አነስተኛ በሆነ ወጪ አገልግሎቶቹን ለመስጠት የሚያስችሉ ብቻ ሳይሆን በሥራ ላይ ለማቆየትና እክል ቢያጋጥማቸው እንኳ ለመጠገን ቀላል የሆኑ መፍትሄዎችን ሰርተዋል ይላሉ ሚራባል። ማላዊን የመሳሰሉ አገሮች ቀድሞም ቢሆን የሕክምና መሣሪያዎችን ከውጪ በእርዳታ ቢያገኙም ሥራ ላይ የመዋላቸው ነገር ግን እምብዛም አስተማማኝ አልነበረምና ጥቅማቸውም ያንን ያህል የጎላ እንዳልሆነ የራይስ 360 የዓለም አቀፍ ጤና ረዳት አጥኚ ጃክ ዋንግ ይናገራል። ጃክ ዋንግ እንደሚለው እነዚያ መሳሪያዎች በእርዳታ መልክ የሚገቡት ከበለጸጉት ወይም ካደጉት አገሮች ሲሆን፣ ተረጂዎቹ ዘንድ ሲደርሱ ከሁኔታው ጋር የሚጣጣሙ ወይም የሚጣፉ አይደሉም። ሰዎቹ መሳሪያዎቹ እንዲሰጡ ከተሰሩባቸው ወይም ከተላኩበት ዓላማ ለተለየ ጉዳይ ነው የሚያውሏቸው። የሚያስቀምጧቸው የሚገርሙ የሚላቸው ቦታዎች ላይ ነው። ሲሰበሩ ደግሞ መለዋወጫ የላቸውም። እናም እነዚያ መሳሪያ የነበሩ ቁሳቁስ ቆሻሻና አቧራ መሰብሰቢያና ጥቅም የለሽ ይሆናሉ። የሀገሮቹ መሐንዲሶች፣ ዶክተሮችና ነርሶች እንኳ አያውቋቸውም ወይም ስልጠና አልወሰዱባቸውምና ሊያንቀሳቅሷቸው ሊጠቀሙባቸው አይችሉም። ኢቬት ሚራባል እንደሚሉት ለዚያ ጉዳይ ባለሙያዎቹ ወደ ምዕራብ ሀገሮች መሄድ ይኖርባቸዋል። ስለዚህ አንዳች በሥርዓትና በአሰራር ደረጃ ያለ ለውጥ ነው ለሀገሮቹ የሚያስፈልጋቸው። ያ ለውጥ ሊያካትታቸው ከሚገቡ ጉዳዮች መካከል የአራስ ሕፃናትን የአተነፋፈስ ሁኔታና የሙቀት መጠን በተከታታይ የሚከታተል ቴክኖሎጂን በዝቅተኛ ዋጋ ማግኘትና ለተራዘመ ጊዜ ማገልገል እንዲችሉ ማድረግ ነው። በከበደ ሁኔታ ውስጥ ላሉ አካባቢዎች አስተማማኝ ያልሆነው የኤሌክትሪክ አገልግሎት፣ አቧራማና ቆሻሻ አካባቢዎች፣ የመለዋወጫዎች አለመኖር ሌላው ችግር መሆኑን ጃክ ዋንግ አመልክቷል። በመሆኑም አስፈላጊ በሆኑባቸው አካባቢዎች በባትሪ የሚሰሩ መሳሪያዎችን ከባትሪዎቻቸው ጋር የመላክ ሐሳብም ነው አሁን ያለው። ይቤት ሚራ ባል እንደሚሉት ከአስራ ሰባቱ ቴክኖሎጂዎች መካከል አንዳንዶቹ ገበያ ላይ የሚገኙ ሲሆኑ፣ አንዳንዶች ደግሞ በሙከራ ወይም በናሙና ምርትም ላይ ያሉ አሉ። የመጨረሻው ውጤት ከማላዊ አንስቶ በሌሎችም አካባቢዎች እነዚያ ቴክኖሎጂዎች በተሳካ ሁኔታ መዳረሳቸውና የሰው ልጆች ከመፈጠራቸው እንዳይጠፉ ለማድረግ የሚካሄደውን ጥረት ማጠናከር ነው። እናመሰግናለን ሶሎሞን። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኮንጎ ዲሞክራሲያዊት ሪፐብሊክ የፊታችን ታሕሳስ ምርጫ ታካሂዳለች። ምናልባትም፣ ይላል የዛሬው ርዕሰ አንቀጽ፣ በሀገሪቱ ታሪክ የመጀመሪያው ሰላማዊ ዲሞክራሲያዊ የሥልጣን ሽግግር ሊሆን ይችላል። አሁን ያሉት ፕሬዚደንት ወደ መንበረ ሥልጣኑ የዘለቁት አባታቸው ሎረን ዴዚሬ ካቢላ ከተገደሉ በኋላ በአውሮፓ የዘመን አቆጣጠር በ2011 ዓ ም እንደነበረ ያስታወሰው ይህ ርዕሰ አንቀጽ ከአምስት ዓመታት በኋላ በ2006 ዓ ም በተደረገው ምርጫ ማሸነፋቸውንና እንደገናም በ2011 ዓ ም በድጋሚ መመረጣቸውን ይናገራል ምንም እንኳ የሚስተር ካቢላ የሥልጣን ዘመን በ2016 ዓ ም ቢያበቃም ለሦስተኛ ዘመን እንዲወዳደሩ ሕገ መንግሥቱ እንደማይፈቅድላቸውና ከዚያ በኋላም ምርጫ ባለመካሄዱ እስከ ዛሬ ስልጣኑ ላይ መቆየታቸውን ይጠቁማል። ባለፈው መስከረም 2009 ዓ ም በኢትዮጵያ የዘመን አቆጣጠር የተቀሰቀሰውን ተቃውሞ ተከትሎ የካቢላው ገዢ ፓርቲና ተቃዋሚዎቹ የሴንት ሲልቬስተር ተብሎ የሚጠራውን ስምምነት ታህሳስ 22 2009 ዓ ም ተፈራረሙ። በኢትዮጵያ የዘመን አቆጣጠር ያ ስምምነት ምርጫ እንዲጠራ መንገድ የጠረገ ካቢላ ለሦስተኛ የሥልጣን ዘመን እንዳይወዳደሩና ሕገ መንግሥቱንም እንዳይለውጡ ያገደ ተአማኒ ምርጫ እንዲካሄድ የሚያስችል የፖለቲካ መድረክ እንዲፈጠር የሚያደርጉ መተማመንን የሚገነቡ እርምጃዎችን መንግሥቱ እንዲወስድ ግዴታ ውስጥ ያስገባ ሁኔታን ያካተተ መሆኑን ርዕስ አንቀጹ አመልክቷል። በመጪው ታህሳስ 14 2011 ዓ ም አሁንም በኢትዮጵያ የዘመን አቆጣጠር በሀገሪቱ አጠቃላይ ምርጫ እንዲካሄድ የኮንጎ ዲሞክራሲያዊት ሪፐብሊክ ብሔራዊ ነጻ የምርጫ ኮሚሽን በአውሮፓ የዘመን አቆጣጠር ባለፈው ኖቬምበር 2017 ዓ ም መወሰኑንም ይገልጻል ርዕስ አንቀጹ ምንም እንኳ ካቢላ ሕገ ወጥ በሆነ አካሄድ ለሦስተኛ የምርጫ ዘመን ለመወዳደር ሊቀርቡ ይችሉ ይሆናል የሚል ስጋት በብዙዎች ዘንድ አድሮ የቆየ ቢሆንም፣ ይላል ርዕስ አንቀጹ። የእጩ ተፎካካሪዎች ምዝገባ ቀነ ገደብ ባለፈው ነሐሴ 2 2010 ዓ ም ሲያከትም፣ ያ ስጋትም አብሮ ተወገደ። የመንግሥቱ ቃል አቀባይም ካቢላ ለሦስተኛ የሥልጣን ዘመን እንደማይወዳደሩ በይፋ አስታወቁ። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄደር ኖወርት በጽሑፍ ባወጡት መግለጫ እንዲህ ብለዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ገዢው ፓርቲ ፕሬዚደንት ካቢላን ሳይሆን አጠቃላይ መግባባት የተደረሰበትን ሌላ እጩ ይፋ ማድረጉ ለኮንጎ ዲሞክራሲ የጎላ ገንቢ እርምጃ ነው። በዚህ ፕሬዚደንት ካቢላ ሕገ መንግሥቱንና የታህሳስ 2016ቱን የሴንት ሲልቨስተር ስምምነት ለማክበር እያሳዩ ባሉት ቁርጠኝነት ተበረታተናል። ርዕሰ አንቀጹ የውጭ ጉዳይ መስሪያ ቤቱን ቃል አቀባይ ሄዘር ኖወርትን መልእክት መጥቀሱን ይቀጥላል። መንግሥት፣ ተቃዋሚዎች፣ የሲቪል ማኅበራት መሪዎች ከጸጥታ አገልግሎቶች ኃላፊዎች ጋር ሆነው ዲሞክራሲያዊ ደንቦች ሙሉ በሙሉ መከበራቸውን ለማረጋገጥ ከፕሬዝደንት ካቢላ ጋር ኃላፊነቱን ይጋራሉ። የኮንጎ ህዝብ ሁከት፣ ማስፈራራትና ማዋከብ በሌሉበት ሁኔታ ሐሳቦቹን ለመግለጽና ድምፁን ላሻውጩ ለመስጠት ነፃ መሆን አለበት። ታህሳስ 22 2011 ዓ ም የሚካሄደው ምርጫ ተአማኒ መሆኑን ለማረጋገጥ የሚያስችሉ አስፈላጊ እርምጃዎች እንዲወሰዱ ለኮንጎ ዲሞክራሲያዊት ሪፐብሊክ ብሔራዊ ነጻ የምርጫ ኮሚሽን እና ለሀገሪቱ ባለስልጣናት ጥሪያችንን እናስተላልፋለን። ርዕሰ አንቀጹ የዛሬ ሐተታውን በቃል አቀባዩዋ ሄደር ኖወርት መልእክት እንዲህ ሲል ደመደመ። የኮንጎ ዲሞክራሲያዊት ሪፐብሊክ የፊታችን ታህሳስ ሰላማዊ የስልጣን ሽግግር ለማድረግ ታሪካዊ እድል እጆቿ ላይ አሉ። ዩናይትድ ስቴትስም በተነደፈው የምርጫ የጊዜ ሰሌዳ መሰረት ለሂደቱ ድጋፏን ለመስጠት ዝግጁ ነች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ከ51 ደቂቃ ነው። አሁን ይቅርታ፣ ከ56 ደቂቃ ነው። አሁን ዝግጅታችንን እስከ ምሽቱ አራት ሰዓት ድረስ እንቀጥላለን። አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ44 ሳንቲም ተመንዝሯል። ይሄ የባንክ መግዣ ዋጋ ነው። የባንክ መሸጫ ዋጋ 27 ብር ከ99 ሳንቲም ነው። አንድ ዩሮ 31 ብር ከ21 ሳንቲም ነው። አንድ የእንግሊዝ ፓውንድ 33 ብር ከ30 ሳንቲም ነው። ምንዛሬው የኢትዮጵያ ብሔራዊ ባንክ ዛሬ ትናንት ያወጣው የምንዛሪ ተመን ነው። ዛሬ አዲስ የወጣ ዝርዝር የለም። ወደ www.nbe.gov.et ብትገቡ 18 ተጨማሪ ምንዛሪዎችን ማግኘት ትችላላችሁ። የነዳጅ ዋጋ ዛሬ አንድ በርሜል 67 ዶላር ከ86 ሳንቲም ነው። የ24 ካራት 99.96 ከመቶ ጥራት ያለው የአንድ ግራም ወርቅ ዋጋ 37 ዶላር ከ96 ሳንቲም ነው። ዛሬ በኢትዮጵያ ብር 1093 ብር ከ55 ሳንቲም ማለት ነው። እንግዲህ ይሄ ንጹህ ዘጠና ዘጠኝ ነጥብ ዘጠኝ ስድስት ጥራት ያለው ወርቅ ነው። ምልሽ ቆንጆ ይወደድብኛል። ስቴል እባክሽ ትንሽ ተከራከሪ ስቲ፣ የኢትዮጵያ ብሔራዊ ባንክ ሊቀንስልሽ ይችላል። ለማንኛውም ትናንትና የወጣ የዋጋ ተመን ነው ይሄ። የኢትዮጵያ ሜቴሮሎጂ ኤጀንሲ ዛሬ ባወጣው ትንበያ መሠረት አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 21 ዲግሪ ሴልሽየስ፣ ዝቅተኛው 11 ዲግሪ ሴልሽየስ ነው የሚሆነው። በርከት ያሉ የሀገሪቱ አካባቢዎችም ርጥበት እንደሚኖራቸው ተንብየዋል። የኢትዮጵያ ሜቴሮሎጂ ኤጀንሲ ወደ ኢትዮሜት ዶት ጂኦቪ ዶት ኢቲ ዘለቅ ካላችሁ ደግሞ እጅግ ቆንጆ ዌብሳይት ነው። ከ18 የተለያዩ የኢትዮጵያ ግዛቶች ጣቢያዎች የተሰበሰቡ መረጃዎችና የሶስት ቀናት ተከታታይ ትንባያዎችን ማግኘት ይቻላል። እንግዲህ ክቡራትና ክቡራን አድማጮቻችን ዝግጅቶቻችን ተጠናቀቁ። ስለ መረጃዎቹ እናመሰግናለን፣ ሰሎሞን። በምሽቱ ፕሮግራሟን እናዘጋጅ በትዝታ በላችሁና በሌሎችን ባልደረቦቻችን ስም እንሰናበታችኋለን። ቆንጆ ይታይና እኔም ሰሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህናሙድ ጋር ሰላም Se viu mi Ye dura ravita, a pegojache, olumpeya lupe, peye peculache, ye sana bufana, ye magimra nache.